የፍልስጤም ሕዝባዊ ግንባር የተሰኘው ታጣቂ ቡድን እንዳመለከተው በዛሬው የእስራኤል የአየር ጥቃት ሦስት አባላቱ ተገድለዋል። በአንጻሩ የእስራኤል ጦር ዛሬ ማለዳ ላይ በአካባቢው ስለተፈጸሙት የአየር ጥቃቶች ያለው የለም። ሆኖም በደቡብና ምስራቃዊ ሊባኖስ በሂዝቦላ ኢላማዎች ላይ የአየር ጥቃት እየፈጸመ መሆኑን አመልክቷል። ባለፈው አርብ የሂዝቦላውን የረዥም ጊዜ መሪ ሀሰን ናስረላ የተገደለበትን ጨምሮ የእስራኤል ጥቃቶች ከቤሩት አቅራቢያ የሚገኙ መንደሮችን ደብድበዋል። እስራኤል በጋዛ ሰርጥ ከሐማስ ታጣቂዎች ጋር እያካሄደች ያለችው ጦርነት በመካከለኛው ምስራቅ መጠነ ሰፊ ግጭት እንዳይቀሰቀስም ስጋት አሳድረዋል። ይህ በእንዲህ እንዳለ ባለፉት ሁለት ሳምንታት ውስጥ ብቻ ከአንድ ሺህ በላይ ሰዎች ሲገደሉ፣ ሌሎች ቁጥራቸው ስድስት ሺህ የሚደርሱ ቆስለዋል ሲል የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል። የተባለው አሐዝ ከሟቾቹ ውስጥ ምን ያህሉ ታጣቂዎች፣ የቱን ያህሉ ደግሞ ሲቪሎች መሆናቸውን አይዘረዝርም። በተጨማሪም ቁጥራቸው 250 ሺህ የሚጠጉ ሊባኖሳውያን ከግጭቱ ለማምለጥ ከቀያቸው ሸሽተው በመጠለያዎች ውስጥ ይገኛሉ ሲል የሊባኖስ መንግስት አስታውቋል። በእስራኤል በኩል 49 ሰዎች ሲገደሉ በ10 ሺዎች የሚቆጠሩ እስራኤላውያን መፈናቀላቸውም ተዘግበዋል። ይህ በእንዲህ እንዳለ በቤሩት የሚገኙ ኢትዮጵያውያን ስለ ግጭቱና ስላሉበት ሁኔታ ለአሜሪካ ድምፅ በስልክ ገልጸውልናል። በቤት ውስጥ ስራ ተቀጥራ የምትሰራው መዲና ኃይል በተለያዩ ሁኔታዎች ውስጥ የሚ የሚገኙ ኢትዮጵያውያንን አስመልክቶ ያደረባትን ስጋት ለኦሮምኛ ክፍል ባልደረባችን በፈቃዱ ወረዳ በሰጠችው አስተያየት ሁኔታውን እንዲህ ትገልጸዋለች። ታማሚዎች አሉ። እስር ቤት ያሉ ልጆች አሉ። ሆስፒታል የተኙ ልጆች አሉ። ቦታው አጠገባቸው ቢፈነዳ ሮጠው መሄድ የማይችሉ ልጆች አሉ። እኛ ዛሬ ሮጠን መሄድ እንችላለን። ማምለጥም መሸሽም እንችላለን። በጣም አስከፊ ሁኔታ ላይ ነው ያለነው። እኛ ዛሬ ብቻ ነው ሰላም ይዋል ነው፣ ዛሬ ብቻ ነው እኛ ድምፅ ያልሰማ ነው፣ በሰቀቀን ነው እየኖርን ያለ ነው። አሁን አሁን ከሰዓት በኋላ መልሰት ብደውልልኝ፣ ሜቢ ድምፅ ላሰማት ይችላለን፣ ስልኬም ላይሰራ ይችላል። እስከ ይህን ያህል ነው፣ ሰቀቀን ውስጥ ነው ያለነው። በግጭቱ ሳቢያ የተፈናቀሉ የማህበረሰቡ አባላትን ለመርዳት የሚደረጉ ጥረቶች አስተባባሪ የሆነችው የቤሩት ነዋሪዋ ሰላማዊ ተስፋዬ ተከታዩን ብላለች። የመክፈል አለ የሞትም አለ ተብሎ እንግዲህ እሱን ለማረጋገጥ ከጽህፈት ቤቱ ጋርም እንደዚህም ደግሞ ይሄን ኢንፎርሜሽን ከሰጠን ሰዎች ጋር ኮሚኒኬት እያደረግን ነው። ካሁን እኔ እጅ ላይ ያሉትን ትክክለኛ ብላ የሰጠችኝ በአንድ እህታችን በኩል ሁለት ልጆች አሉ የሞቱት የቆሰሉት አሉ። ያው ከአሰሪዎቻቸውም ጋር ከአሰሪ ውጭ ያሉ ልጆች አሉ። ቤሩት የሚገኘውን የኢትዮጵያ ቆንስላ ጽህፈት ቤት አስተያየት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም።